አንድ ከምዕራብ ወለጋ ዞን ሲቡ ስሬ ወረዳ በታጣቂዎች ይደርስብናል ያሉትን ጥቃት ሸሽተው በምዕራብ ሸዋ ዞን ባኮ ከተማ ከዘመድ ቤት ተጠልለው እንደሚገኙ የሚገልጹት ተፈናቃይ ማህበረሰቡ ለተለያዩ ችግሮች እንደሚዳረግ ነው የሚገልጹት። ለደህንነታቸው ስባል ስማቸው እንዳይጠቀስ የጠየቁን እኚህ ተፈናቃይ በብዛት ብሔር ላይ አነጣጥሮ ይፈጸማል ባሉት የታጣቂዎች ጥቃት በየወረዳው ከተሞች የተፈናቃዮች ካምፕ ብዘጋጅም ህብረተሰቡ ሁሌም በፀጥታ ስጋት ውስጥ እንደሚኖሩ አብራርተዋልም።

ሲያሳቀፍ ያደርገል ናቴ አገቶች ወንድሞች ሁሉ ጉድ የምትባለው ላይና ስቡ ስር ተለያይተን ያለን ተለያይቶን ያለ ህዝቡ አሁን ግራ ገብቶታል። መገናኘት ንጣፈንጣው ከሚገባበረ ከብዶበት ነው እየኖር ያለ። በምዕራብ ሸዋ ዞን ዳና ወረዳ ነዋሪ የሆኑት ሌላው ሰው በሰጡት አስተያየት እንዳመለከቱት ያለ ብሔር ገደብ በመላው ማህበረሰብ ላይ ደርሷል ባሉት የፀጥታ ችግር ወደ አቅራቢያ ከተሞችና መዲና መዲናዋ አዲስ አበባ የሚወስዱ መንገዶች በመዘጋታቸው ተሽከርካሪዎች አይንቀሳቀሱም። ይህ ደግሞ እንደ አማራጭ ሌላ ጥፍ ርቀት የሚወስደውን መንገድ ለመጠቀም ከማስገደዱም ባለፈ በመሰረታዊ ፍጆታ እጥረት ለኑሮ ውድነትና ለህይወት ፈታኝ ሁኔታ መዳረጋቸውን ነው የሚገልጹት። ጅማ ዞን ላይ በዚህ በኩል አትሻገሩ በዛው ውጡ ምናምን የሚባል ነገር ይመጣል። እንደዛ ነው ችግሩ ያለው። ወደ አምስት መቶ ምናምን ኪሎ ሜትር ነው የሚሆነው አዲስ አበባ ነው። ደስ አዲስ አበባ ራሱ ሁለት መቶ ሃምሳ ነበር መጀመሪያ። ምንም አስተማማኝ ነገር የለም። በስጋት ነው የሚኖረው ሰው። በየጊዜው ይወሰዳል፣ ይገደላል። ሞታቸውና ለመሞታቸው የማይታወቁ አሉ። በቃ ሆኗል መንግስት ኃይል ማ ሊገባም እነሱ አይተውንም ብሎ መኪኖቹ አይንቀሳቀሱም። ከሁለት ሳምንት በላይ መንገድ ክፍት አድርጎ ነገ እነዚህ ጥሎ ይሄዳሉ፣ እነዛ ደግሞ እዚህ ይቀራሉ ብሎ ይፈራሉ። ሰው ጅማ በኩል ዞሮ ነው የሚመጣው። ነጋዴዎቹ ባሎች ነው የምንገዛው ወይም ውድነት አይጠየቅም። ከሆሮ ጉድሩ ዞን ጃርደጋ ጃርቴ ተፈናቅለው አሁን ላይ በደቡብ ወሎ በተፈናቃዮች መጠለያ መሆናቸውን የሚገልጹት ሌላው ተፈናቃይም በአካባቢው ካለው የጸጥታ ሁኔታ ማምለጥ ያልቻሉት እየተጋፈጡት ነው ያሉትን የህይወት ብርቱ ፈተና እንዲያጋርተውናል። ሰይድ አበባው ክብረት እባላለሁኝ ወለጋ ሆሮ ጉድሩ ያደጋጅ አርቴ አብዲ እንዲቀበሌ ነው ተፈናቅሌ የመጣሁት ወደ ደቡብ ወሎ ማለት ነው። ደቡብ ወሎ ቃሉ ወረዳ ደጋ ገርባ ሻይና ካን ብለው አሁን ያለ ነው። አንዲ ሰባት መቶ ሆነን ነው እዚህ ያለ ነው። እርዳታ በሞላ ጎደልም ቢሆን ማንኛውም ነገር ያው የተባበሩ ና ያሉ በሞላ ጎደል በቃ ደስተኛ ነን። እዝህ ስንኖር እውቅልስ እየተኛን ነው። ህክምና እያገኘን ነው። ወገናችን ግን አሁን ሆሮ ጉድሩ ያደጋጅ አርተኛ ፊት ቀደም ብለን ስንመጣ እነሱ ምንገድ ተዘጋባቸው ወደ ላይ ወደ አዲስ አበባ ማያስከድም በዝታችሁንም በአባይ ኮሪደሮች ሙሉ በሙሉ ተዘግተዋል። ሰብአዊ የላቸው ውሃ የላቸው፣ መብራት የላቸው፣ ማንኛውም ነገር ማህበራዊ ኑሮ የላቸውም፣ ከቤት አይወጡም። ስለ ክልሉ አሁናዊ የጸጥታ ተግዳሮቶችና እየተወሰደ ስለሚገኘው የመፍትሄ እርምጃ ከኦሮሚያ ፖሊስ ኮሚሽንና ኦሮሚያ ኮሚኒኬሽን ቢሮ ለመጠየቅ ያደረግነው ሙከራ ለዛሬ አልተሳካም። የኦሮሚያ ፖሊስ ኮሚሽን ባለፈው ሳምንት በይፋዊ የማህበራዊ ገጹ ላይ በሰጠው መረጃ እንዳመለከተው ግን የጸጥታ ኃይሎቹ ከፌዴራል ፖሊስና የመከላከያ ሰራዊት ጋር በመሆን ጠላት ያለው ታጣቂ ቡድን ላይ የኃይል እርምጃ እየወሰደ መሆኑን ው። አስመልክቷል። መንግስት ለህብረተሰቡ እሮሮ ስላስቀመጠው ምላሽና የመፍትሄ አቅጣጫ የተጠየቁት የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሴ ቱሉ እንደመለሱትም በክልሉ በዋናነት ለሚደፈርሰው ሰላም ሸኔ ያሉት የኦሮሞ ነጻነት ጦርን ተጠያቂ አድርገው እየተወሰደ ነው ያሉትንም እርምጃ አብራርተዋል። አንዱን ህብረተሰብ ታርጌት አድርጎ በሌላኛው ላይ የፖለቲካ አስተሳሰብ በላይነት ለማግኘት የሚደረግ እንቅስቃሴ ነው። በዋነኛነት በኦሮሚያ ውስጥ ያለው ሁኔታ ሰሜኑ ካለው የተለየ ነው። ሸኔ በባህሪው ተገራ ሰራዊት ይዞ አካባቢ ተቆጣጥሮ ያን አካባቢ በመያዝ አይደለም በዋነኛነት በየ የሰጠ አካላት በሌሉባቸው አካባቢዎች ላይ ሽፍታነት ባህሪ ይዞ ያን አካባቢ የማውደም በዛ አካባቢ ያለው ህብረተሰብ የመግደል የመዝረፍ ስራ ነው እየሰራ ያለው። ይሄ እንደተባለው ህብረተሰቡን እያማረረ ነው፣ ትክክል ነው። ስለዚህ ከቅርብ ጊዜ ወዲህ መንግስት ህብረተሰቡን ባሳተፈ መልክ በተለይ ባለፉት አስራ አምስት ሀያ ቀናት መከላከያ ሀይልና ልዩ ሀይሉ በጋራ ሚሊሻውንም ህብረተሰቡንም ባሳተፈ መልክ አሁን ባለ የሚያገኝበት ሁኔታ በጣም ጥሩ ውጤቶች እየተገኙ ነው። ስለዚህ ልዩ ትኩረት አልተሰጠም ሳይሆን ባህሪው የተለየ ከመሆኑ ጋር ተያይዞ ነው ይህ ችግር የተፈጠረው። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።